the voice of America. ህብረተሰቡ ስለ ኮሮና ቫይረስ ግንዛቤ ቢኖረውም ትግበራ ላይ ግን ብዙ እንደሚቀር አንዳንድ የባህር ዳር ከተማ ነዋሪዎች ይናገራሉ። ለዚህ ማሳያ ያደረጉት ደግሞ የእንቅስቃሴ እገዳ መነሳቱን ተከትሎ በትላንትና ዕለት ለተከበረው የትንሣኤ በዓል የገበያ ውሎ የታየውን መዘናጋት ነው። አንድ የሚዲያ እና የኮሚኒኬሽን ባለሙያ ደግሞ መንግስት ከዚህ አንጻር ያለውን ክፍተት ለመሙላት አስገዳጅ የጤና አስተምህሮት ህጎችን ተግባራዊ ማድረግ ይጠበቅበታል ይላሉ። አስቴር ምስጋናው ዝርዝሩን ይዛለች። ወይዘሮ ምንትዋብ አስፋው የባህር ዳር ከተማ ነዋሪ ናቸው። የኮሮና ቫይረስ በኢትዮጵያ ውስጥ ከተከሰተ ወዲህ መንግስት ለሕብረተሰቡ የግንዛቤ ማስጨበጫ ስራዎችን እየሰራ መሆኑን ይጠቅሳሉ። አስገዳጅ የሆኑ መመሪያዎችን እያወጣና ተግባራዊም እያደረገ ነው ይላሉ። እሳቸው እንዳብራሩት በማህበረሰቡ ዘንድ ያለው ከፍተኛ መዘናጋት ግን አሁንም ቀጥሏል። ለዚህ በማሳያነት የጠቀሱት ደግሞ በባህር ዳር ከተማ ተጥሎ የነበረው የእንቅስቃሴ እገዳ ከተነሳ በኋላ የታየውን የበዓል ገበያ ሁኔታ ነው። መንግስት የማህበረሰቡን ግንዛቤ በመፍጠር እና ልዩ ልዩ ድንጋጌዎችን በማድረግ ከቫይረሱን ስርጭት ለማገድ ብዙ እንትኖችን አድርጓል። ማህበሮችን ተጥለው በነበረበት ጊዜ ሁሉም በየቤቱ ሆኖ ጥንቃቄዎችን እያደረገ የመከላከል ስራ ይሰራ ነበር። ማህበረሰቡ ግንዛቤውን ይዟል ረዲ ጥንቃቄዎችን ያደርጋል። ስለዚህ ጥንቃቄዎችን እያደረገ ስራ መስራት ስላለበት በዓሉንም ለመዋል ባደረገው የገዳ ማንሳት እርምጃ ላይ ገዳው ሲነሳ ገበያውን ሲደራረጉ ዋለ። በጣም የሚያስገርመኝ ደግሞ ያየሁት ነገር እኔም ህጉን ያስፈጽማሉ የተባሉ አካላት ከማህበረሰቡ አርያ በመሆን ላይ በሚገበያዩት ግብይት ላይ እየቀደሙ ሲጋፉና ከማህበረሰቡ ጋር እንትን ሲገጥሙ ነው መታየታቸው ነው። አንድ ህግ በሚወጣበት ጊዜ ማህበረሰቡን በግዳጅም እያስመሰሉ ነው መታገል ያለብን እስኪገባው ድረስ፣ ያልገባቸውም የሚያሽሟጥጡም የተቀበሉም ቢኖሩ ብዙ እንደ መልካችን ባህሪያችንም የተለያየ ስለሆነ ህግ አስከባሪ ሰው ሊኖር ይገባዋል። እነዚህ ሰዎች ግን አሪያ ሆነው እውነትም ቫይረሱ ለቋል ወደ ማለት የሚደርስ የሚመስል አይነት ሲጋፉ ስለታየ ቫይረሱ ስርጭቱን አቁሟል ወይም ኢትዮጵያ ውስጥ አይገባም ጥንቃቄ ማድረጉም ጥቅም የለውም ወደሚለው የተነገረ ነው የሚመስል እና ይሄን ነገር አሁንም ህግ አስከባሪ እስከሌለ ድረስ ህዝቡ የመርሳት የመዘናጋት ባህል ስለሚያሳይ የቫይረሱን ስርጭት በጭጊ ውስጥ በሌሎች ሀገሮች የምንሰማውን ወደ ሀገራችን ሊመጣና አስከፊ እውነታ ሊፈጠር ስለሚችል መንግስት ጥንቃቄ አድርጎ ህጎቹን ማስከበር እንዳለባቸው ነው የማሳሰቢያ የምንሰጥ ማህበረሰቡን ከማንቃት ላይ ሌት ቀን መሰራት አለበት። አቶ እንዳልካቸው ይሁንም የባህር ዳር ከተማ ነዋሪ ሲሆኑ የጸጥታም አስከባሪ ናቸው። ከበዓል ገበያ ጋር ተያይዞ የታየው መዘናጋት መንግስት ብዙ የግንዛቤ ማስጨበጫ ስራ መስራት እንዳለበት የሚያመላክት ነው ይላሉ። ገበያ ላይ ማህበረሰቡ እንደ ጸጥታ ያስቸገረን ጉዳይ አለ። ምንድን ነው? ወጠን፣ ደሮ፣ ከብትን በሚገዛበት ሰዓት ላይ ህዝቡ ምን እያደረገ ነው ያለ የተረዳው የለም። በአብዛኛው የተወሰኑ እሱን ሰዎች ግን በኮሮና ቫይረስ ምክንያት ራሳቸውን አቅበው በሽታውን ለመከላከል የሚያደርጉት ጥረት ይሄ የሚደነቅ ነው። ነገር ግን በአብዛኛውን አሁን በበዓል ገበያ ላይ ግን የሚታየው በደሮም ሆነ በሽንኩርት ገበያ ላይ ግን ባህል ገበያ ላይ ህዝቡ መንቃት ባህሪ ብዛትም አልታየበትም። ሆቴል ቤቶች ከዋናው ቤት ትተው በስተጀርባ መጠጥ ይሸጣሉ። በጋራ ማህበረሰቡ ምንድነ ይሄን የግል ሱሶቹን ከህይወቱ በላይ የማስቀደም ሁኔታ እያደረገ ነው ያለ ይሄን ቢጠነቀቅ ለምንድን ነው ፖሊስ ይገባል? ቤት ለቤት የሚያገኘውን ሰው ይይዛል። በተሰጠ ይሄ ኮማንድ ፖስት እንትን ላይ እየተከበረ ነው ያለ። ማህበረሰቡ ግን አሁን የጸጥታ ኃይሉን እንደገና በመሳደብ ምን ሰርተን እንብላ በማለት የማሸማቀቅ ስራ እየተሰራ ነው ያለ። እንደገናም ደግሞ እኔ አሁን መናገር የሚፈልገው መንግስት በሃይማኖት ተቋማት ውስጥ ላይ ገብቶ የቄስ ተማሪቶችን ምናምን ወስዶ ተጭኗል፣ በየቤታቸው ተበትነዋል። ሌላ ጥቆማ መስጠት የምፈልገው ምንድን ነው አረቂ ቤቶች ውስጥ ከአንድ ቤት ቀበሌ ስድስት ውስጥ ብንገባ ከአንድ ቤት ከ25 ያላነሰ ሴት አለ። ያ ሴት ደግሞ ከአንድ ቦታ ተፋፍኖ ነው የሚያድረው። እነዚህን ሴቶች የመጡበት አድራሻ ከጎንደርም ጎጃም የሚባል ቦታ ላይ የመጡበት ተጠንቶ ወደ የቦታቸው ቢበተኑ። የሚዲያና ኮሚኒኬሽን ባለሙያ የሆኑት አቶ አየላ ናውጤ እንደሚሉት አንድን ሀገር የጤና ቀውስ ውስጥ የሚጥሉ እንደ ኮሮና ቫይረስ ያሉ ተግዳሮቶች ሲፈጠሩ መንግስት ሊከተል ይገባል የሚሉትን የኮሚኒኬሽን ስልት ያብራራሉ። አሁን የኮቪድ አስራ ዘጠኝ ጉዳይ ላይ የሀገራት ተሞክሮ ሲታይ የስኬታቸው ሚስጥር ብዙ አደጋ ወይ ብዙ ጉዳት ያስከትለባቸው ሀገሮችም የወድቀት ሚስጥርም ሲፈተሽ ከሰሩት ውጤታማ የጤና አስተምሮ ጋራ የተያያዘ ነው። እንግዲህ ምን አይነት የጤና ኮሚኒኬሽን ስትራቴጂ ያስፈልጋል ያላልሽ፣ አንዱ የማህበረሰቡን የመረዳት መጠን የሚጨምር የተግባቦት ስራ መሰራት አለበት ነው። ከሀያ አራት ሰዓት ባጠረ ጊዜ መረጃዎች መሰጠት አለባቸው። ያ ወደ ነወልጅ ደረጃ እንዲያሳድግ የማህበረሰቡን ማንደርሳንግ የሚጨምር ስትራቴጂዎች ይመከራሉ። ሁለተኛው ይሄ መተማመን የሚፈጠር እምነትን የመገንባት እምነትን የመመለስ የጤና አስተምሮ ስራ አንዱ የሚመከረው ነው። ሶስተኛው ትልቁ ነገር የጤና አስተምሮ ጉዳይ የባህሪ ለውጥ ነው። የሚያገኘውን መረጃ የያዘውን አመለካከት የመቀየር አመለካከቱን ከቀየረ በኋላ ደግሞ ቀጥሎ በባህሪው ላይ የሚመጣ ለውጥ ወጣል። በሽታውን ለመከላከል የሚጠቅሙ ባህሪዎችን ዲቨሎፕ ማድረግ ይጀመራል። ይህንን ወደሚያደርግ ደረጃ ባህሪ ለውጥ ካመጣ ወደ ውሳኔ ይመጣል። ትልቁ ነገር ግን ለምን ውጤታማ አልሆነ? ምናልሽ ትክክል ነው የባህሪ ለውጥ አልመጣም። ምንም በሚያወት ዝብት በሁለት መልኩ ነው የሚሆነው አንዱ ምን ያህል ቅድም በዘረዘርኩት መንገድ የአስተምህሮ ስራው ተሰርቷል የሚለው መፈተሻ አለበት። የባህሪ ለውጥ ይፈልጋል የጤና ጉዳይ። የሰው ልጅ ባህሪ ደግሞ ውስብስብ ነው። የኛ ባህሪ የባህል ውጤት ነው፣ የሃይማኖት ውጤት ነው፣ የአስተዳደጋቸው ውጤት ነው እና በዚህ አጭር ጊዜ ውስጥ ለውጥ ለማምጣት ከባድ ነው የሚሆነው። ሁለተኛ በዚህ በቀውስ ጊዜ የሰው ልጅ የሚሰማቸውን መረጃዎች የሚረዳበት መንገድም ይወስነዋል። ችግሩንም ሆነ መልእክቱም አቅልሎ ይመለከታል። ሰው በባህሪው ከገነባቸው ልምዶችና አስተሳሰቦች ለመውጣትም ያለመፈለግ ከምንሰማው መረጃ ይልቅ ለረጅም ጊዜ ይዘን የኖርነውን ተሞክሮ የማመን አለ። እና እነዚህ እንደምረ ስታያቸው የባህሪ ለውጥ ረጅም ጊዜ ይፈልጋል። ትክክለኛ በዚህ ወቅት አንዱ ያስተምሮ መንገድ ነው። ይሄ አስገዳጅ የሆነ በመቅጣት በመከልከል በመገደብ ላይ የተመሰረተ እርምጃ በእንዲህ አይነት ፈታኝ ወቅት ትክክለኛ የኮሚኒኬሽን ወይም ትክክለኛ ያስተምሮ መንገድ ነው። አስቸኳይ ጊዜ ዋጅኖ እንዳለው ከተሞቹን የሚመዝጋት እነዛም እኮ ነው። አሁን የአደጉ ሀገሮችን እንግዲህ የግንዛቤ ችግር ይኖርባቸዋል ተብለው የማይታሰቡ ጣሊያንን ብትወስድ፣ አሜሪካን ብትወስድ፣ ሌሎች ሀገሮችን ማህበረሰቡ በተደጋጋሚ በሚዲያ እየተነገረው ነገር ግን ኮንሰርቶች ላይ ይወጣል፣ የተለያየ ስቴዲየሞች ይገኝ ነበረ። በዚህ ምክንያት በሽታው ተስፋፋ። እንግዲህ የእውቀት ችግር ነው ልትያችም፣ እና አንዳንዴ እውቀት ወደ ባህሪ ላይቀየር ይችላል። ስለዚህ ዋናው ጉዳይ ኔ መንግስት ማስተማር አለበት። የሚሰማ ሰው ሊኖር ይችላል። አዳምቶ ወደ ተግባር መግባት የሚፈልግ ሰው ይኖራል። ሁሉም ህዝብ አይሰማም ብለሽ ልደመድም አይችልም። ትክክለኛው በዚህ ሰዓት ግን ትክክለኛው ያስተምሮ መንገድ መሆን ያለበት እኔ ከዚህ በኋላ ባለው ጊዜ አስገዳጅ የሆኑ ህጎችን እያወጡ እነዚህን አስገዳጅ የሆኑ ህጎች በሚመለከተው ህግ አስከባሪ አካላት በሚገባ እየተተገበረ በእንዲህ አይነት አስገዳጅ መንገድ ህዝቡን እያስተማርሱ ለሌላ ጊዜ የምታመጩ የባህሪ ለውጥ ካልሆነ በስተቀር በዚህ ወቅት በሚዲያ በማስተማር ብቻ በማይክራፎን በመቀስቀስ ብቻ ህዝቡ ከቤት ይቀመጣል ብሎ ማሰብ ከባድ ነው። አሁን መንግስት በጀመረው መንገድ አስገዳጅ ህጎችን ማውጣት፣ ማውጣት ብቻ ሳይሆን በተገቢው ዲስፕሊን እንዲፈጸሙ ማድረግ አለበት ነው ነው። በአማራ ክልል በአራት ከተሞች ተጠሎ የነበረው የእንቅስቃሴ እገዳ በቅርቡ መነሳቱ ይታወቃል። ዋና ከተማዋን ባህር ዳርን ጨምሮ በአማራ ክልል እስከ ዛሬ ድረስ አምስት ሰዎች የኮሮና ቫይረስ ተገኝቶባቸዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር